sport. ጤና ይስጥልኝ። እንደምሰምታችኋል ከሳምንቱ ከሳምንት ዋና ዋና የስፖርት ዘገባ ጋር ሀና ደምሴነኝ። አብራችሁን ቆዩ። ትላንት በሚላን በተካሄደው የግማሽ ማራቶን ውድድር በሁለቱም ፆታ ኬንያውያን አትሌቶች አሸናፊ ሆነዋል። ከቅዝቃዜ ይልቅ ሞቃታማ በነበረው የትላንቱ የውድድር የአየር ሁኔታ ኢትዮጵያዊቱ አትሌት መሰረት መልካ አስቀድማ መሪነቱን ይዛ ነበር። ከሁለት ዓመት የወሊድ ረፍት በኋላ ወደ ውድድር የተመለሰችው ኬንያዊቱ አትሌት ፕሪስካ ጂፕቶ አንድ ሰዓት ከ8 ደቂቃ ከ26 ሰከንድ በመግባት ቀዳሚ ስትሆን መሠረት መልካ አንድ ሰዓት ከ10 ደቂቃ ከ39 ሰከንድ በመግባት ሁለተኛ ሆናለች። ሌላዋ ኬንያዊት አትሌት ሙርጊ ዋንቡኢ ሶስተኛ ሆናለች። በተመሳሳይ በተደረገው የወንዶች ውድድር ኬንያውያን አትሌቶች ከአንድ እስከ አራተኛ ያለውን ደረጃ በመያዝ አሸናፊ ሆነዋል። የፊታችን ቅዳሜ በዴንማርክ ለሚካሄደው የሀገር አቋራጭ ሻምፒዮና ውድድር 582 ታዋቂ አትሌቶች ከ67 ሀገሮች ተሳታፊ እንደሚሆኑ የዓለም አቀፍ አትሌቲክስ ፌዴሬሽን ትናንት አስታውቋል። ኢትዮጵያውያን 14 ወንድና 14 ሴት አትሌቶች በአዋቂና ከ20 ዓመት በታች በሚደረገው ውድድር ተሳታፊ እንደሚሆኑ የዓለም አቀፍ አትሌቲክስ ፌዴሬሽን ያወጣው ዝርዝር ያሳያል። በሁለቱም ጾታ በነጠላ አሸናፊ የሚሆኑት አትሌቶች 30 ሺህ የአሜሪካን ዶላር ሽልማት ሲያገኙ በቡድን አንደኛ የሚሆነው ደግሞ 20 ሺህ የአሜሪካን ዶላር እንደሚያገኙ አስተናጋጁ አስታውቋል። በዚህ ውድድር ከአንደኛ እስከ ስድስተኛ የሚወጡ አትሌቶች እያንዳንዳቸው የገንዘብ ሽልማት ሲኖራቸው ሽልማቱን የሚያገኙት አትሌቶች ከአበረታሽ ንጥረ ነገር ምርመራ ነፃ መሆናቸው ከተረጋገጠ በኋላ ነው። የአፍሪካ ዋንጫ ማጣሪያ ለአፍሪካ ዋንጫ ፍልሚያ ማጣሪያ ያለፉት 24 ሀገሮች በሳምንቱ መጨረሻ በተደረጉ ጨዋታዎች ተለይተዋል በመጪው ሰኔና ሀምሌ ወር ላይ ለሚደረገው የዘንድሮ የአፍሪካ ሀገሮች ዋንጫ ውድድር ለማለፍ በየምድባቸው የመጨረሻ ማጣሪያ ውድድራቸውን ትላንትና ከትላንት በስቲያ ቅዳሜ በተለያዩ ሀገራት ተካሂደዋል በንጉስ ሉዊስ ስታዲየም በተደረገ ጨዋታ ብሩንዲ በታሪኳ ለመጀመሪያ ጊዜ ለአፍሪካ ዋንጫ ሀላፊ ሆናለች ግብጽ ለምታስተናግደው የዘንድሮ የአፍሪካ ዋንጫ ለማለፍ አቻ መውጣት ብቻ የሚጠበቅባት የብሩንዲ ብሔራዊ ቡድን ከትላንት በስቲያ ቅዳሜ ከጋቦን ብሔራዊ ቡድን ጋር ባደረገው ጨዋታ አንድ ለአንድ በመለያየት ከምድብ ሶስት አስቀድማ ማልፏን ያረጋገጠችውን ማሊን ተከትላ ሁለተኛ በመሆን ለመጀመሪያ ጊዜ ለአፍሪካ ዋንጫ አላፊ ሆናለች። በተመሳሳይ ቀን ማሊ ደቡብ ሱዳንን 3 ለ0 በመርታት በ14 ነጥብ ምድቡን በመብራት አላፊ ሆናለች። በዓለም እግር ኳስ ማህበር የደረጃ ሰንጠረዥ 138ኛ ደረጃ ላይ የምትገኘው ብሩንዲ ኃላፊ ከሆኑት የምስራቅ አፍሪካ ሀገራት ኡጋንዳና ኬንያ ተከትላ በግብጽ የእግር ኳስ ሜዳ ከምናያቸው ሀገሮች መካከል ሆናለች። ደቡብ ሱዳንና ጋቦን ከውድድር ውጭ ሆነዋል። በተመሳሳይ ምድብ 11 የተደለደሉት ጊኒቢሳዋና ናሚቢያ ቅዳሜ ዕለት ያደረጉትን ጨዋታ ሁለት ለሁለት ተለያይተው ከምድቡ ተያይዘው አላፊ ሆነዋል። ትናንት በዳሬ ሰላም ስታዲየም አስቀድማ ማለፏን ያረጋገጠችውን ኡጋንዳን የገጠመው ታንዛኒያ 3 ለ 0 በማሸነፍ ከ39 ዓመት በኋላ ለመጀመሪያ ጊዜ አላፊ ሆኗል። ለአፍሪካ ሀገሮች ዋንጫ ጨዋታ ለማለፍ በሚደረገው የማጣሪያ ጨዋታ ከምድብ ሰባት የዙምባብዌ ቡድን የኮንጎ ብራዛቪል ቡድን ቢያሸንፍም ከሜዳ ውጭ ተረጋግጦ በሞተ ደጋፊያቸው ምክንያት ድሉ የሀዘን ድባብ አጥልቶበታል። በሀራሪ ስታዲየም በተደረገው ጨዋታ ዙምባብዌ ቡድን ተጋጣሚውን ኮንጎ ብራዛቪልን ሁለት ለዜሮ በማሸነፍ ለ2019 ግብጽ ከምናያቸው የአፍሪካ ሀገሮች ቡድን አንዱ ሆኗል። ከምድቡ ዚምባብዌ በቀዳሚነት ስታልፍ፣ ኮንጎ በሁለተኛነት አጠናቋል። ደቡብ አፍሪካ ወደ ግብጽ ማቅናቱን ያረጋገጠ የመጨረሻው ሀገር ሆኗል። ቡድኑ ትላንት ምሽት ከሊቢያቸው ጋር የሞት ሽረት ትግል አድርጎ ሁለት ለአንድ በሆነ ውጤት በማሸነፍ ኃላፊ መሆኑን አረጋግጧል። ባለፉት ሁለት የአፍሪካ ዋንጫ ጨዋታ ላይ ያልታየው የደቡብ አፍሪካ ብሔራዊ ቡድን ባፋና ባፋና በምድብ አምስት ከሊቢያ ጋር ያደረገው ጨዋታ በጸጥታ ምክንያት ቱኒዚያ ነበር የተስተናገደው። ደቡብ አፍሪካ በጨዋታው አቻ መውጣት ብቻ ይጠበቅበት ነበር። በተቃራኒው ሊቢያ ለማለፍ ማሸነፍ ግዴታ የነበረ ቢሆንም ከረፍት በኋላ በተቆጠረ ጎል በአፋና በአፋና ሁለት ለአንድ በማሸነፍ ከምድቡ ናይጄሪያን ተከትሎ በሁለተኛነት ኃላፊ ሆኗል። የሁለቱ ሀገሮች ጨዋታ ምናልባት ባለሜዳዋ ሊቢያ የሀገሯ ጸጥታ አስተማማኝ ሆኖ በሜዳዋ ተጫውታ ቢሆን ኖሮ ውጤቱ እየተለየ መሆን በቻለ ነበር አስብሏል። በተቀሩት ምድቦች ከምድብ አንድ ሴኔጋልና ማዳጋስካር፣ ከምድብ ሁለት ሞሮኮና ካሜሩን፣ ከምድብ አራት አልጄሪያና ቤኒን፣ ከምድብ ስድስት ጋናና ኬንያ፣ ከምድብ ስምንት ጊኒና ኮት ዲቫር ከምድብ ዘጠኝ አንጎላና ሞሪሽያስ ከምድብ 10 ቱኒዚያና አስተናጋጇ ግብጽ ከምድብ 11 ጊኒቢሳዋና በጎል ክፍያ ናሚቢያ ከምድብ 12 ኡጋንዳና ታንዛኒያ በዘንድሮ የግብጽ የአፍሪካ ዋንጫ ጨዋታ የምናያቸው ሀገሮች ናቸው። የአፍሪካ ሀገሮች ዋንጫ ጨዋታ ለመጀመሪያ ጊዜ ሰኔና ሐምሌ የሚስተናገድ ሲሆን ተወዳዳሪ ሀገሮች ከ16 ወደ 24 ከፍ ብሏል። ሰኔ 21 እንደ ግርጉሮሲያውያን አቆጣጠር ለሚደረገው የዚህ ውድድር ከሁለት ሳምንት በኋላ ሚያዝያ 12 በግብጽ ካይሮ የድልድል ጣ በይፋ ይወጣል። የአውሮፓ ሻምፒዮን ማጣሪያ ውድድር ቅዳሜና እሁድ በሳምንቱ መጨረሻ ተካሂዷል። ስፔን፣ ጣሊያን፣ ስዊዘርላንድ፣ ኢንግላንድ፣ ጀርመን ጨዋታቸውን በአሸናፊነት ካጠናቀቁ ሀገሮች መካከል ናቸው። በመጀመሪያ የማጣሪያ ጨዋታ ስድስትና አምስት ሀገራት በአስር ምድብ ተደርድለው የማጣሪያ ውድድራቸውን በሸኘነው ሳምንት መጨረሻ ካሂደዋል። ከሃምሳ አምስት ሀገሮች መካከል ሀያ ሀገራት ብቻ ኃላፊ ሆነው ለሚፋለሙበት በመጪው ዓመት ለሚካሄደው የአውሮፓ ሀገራት ሻምፒዮና ለማለፍ በመጀመሪያው የጨዋታ ቀን በምድብ ሶስት ኒዘርላንድ ቤላሩስን አራት ለ ዜሮ ሰሜን አይርላንድ ኢስቶኒያ አዘርባጃን 2 ለ0 አሸንፈዋል። በምድብ 5 ክሮሽያ አዘርባጃንን ሁለት ለ1፣ ስሎቫኪያ ሃንጋሪን ሁለት ለ0። በምድብ ሰባት ኦስትሪያ ፖላንድን 1 ለ0፣ ሲሬታ መቅዶኒያ ላትቪያን 3 ለ1፣ እስራኤልና ስሎቫኪያ አንድ ለአንድ ተለያይተዋል። በምድብ 9 ቤልጅየም ራሽያን 3 ለ1፣ ሳይፕረስ ሳማሪዮን 5 ለ0 ረድተዋል። በምድብ 1 ገብረስላሴን ያካተተው የቼክ ሪፐብሊክ ቡድን በወምብሊ ስታዲየም በኢንግላንድ 5 ለ0 ተሸንፏል። በዚህ ጨዋታ በትውልድ ጃማይካዊ የሆነው ራሃይን ስተርሊን ሶስት ጎሎች በማስገባት ሀትሪክ ሰርቷል። ቡልጋሪያና ሞንቴኔግሮ አንድ ለአንድ ተለያይተዋል። በምድብ ሁለት ፖርቹጋል ከዩክሬን ባዶ ለባዶ፣ ሉክሰምበርግ ሉቲኒያን ሁለት ለአንድ ረትቷል። በምድብ ስምንት የተደለደለው ሞልዶቫ በፈረንሳይ አራት ለአንድ ሲረታ አንዶራ፣ በአይስላንድ አልባኒያ በቱርክ በተመሳሳይ ሁለት ለዜሮ ተረተዋል። ከትላንት በስቲያ ቅዳሜ በምድብ አራት ጆርጂያ በስዊዘርላንድ ሁለት ለዜሮ፣ ጅብሪልታ በሪፐብሊክ አይርላንድ አንድ ለዜሮ ተረተዋል። በምድብ አምስት የተደረጉት ሶስቱም ጨዋታዎች ሁሉም ያለቁት ሁለት ለአንድ በሆነ ተመሳሳይ ውጤት ነው። ስፔን ኖርዌይን፣ ስዊድን ሮማኒያን፣ ማልታ የፈረውን አይስላንድን፣ ጣሊያን ፊንላንድን ሁለት ለዜሮ፣ ቦስኒያ ሄርዞጎቪኒያ አርማኒያን ሁለት ለአንድ ረተዋል። ሰባት ቀን ሁለት ትላንት ሲካሄድ ዌልስ ስሎቫኪያን አንድ ለዜሮ፣ ሃንጋሪ ክሮሽያን ሁለት ለአንድ ረጥቷል። በምድብ አስር እስራኤል ኦስትሪያን አራት ለሁለት፣ ፖላንድ ላቲቪያን ሁለት ለዜሮ፣ ስሎቫኒያ እና ሜቄዶኒያ አንድ ለአንድ ተለያይተዋል። ጀርመን ኒዘርላንድን ሶስት ለሁለት ሲያሸንፍ፣ ሰሜን አይርላንድ ቤላሩስን ሁለት ለአንድ ረጥቷል። በምድብ ስምንት ካዛክስታን በሩሲያ አራት ለዜሮ ሲረታ፣ ሳማሪው በስኮትላንድ ሳይፕረስ ደግሞ በቤልጅየም በተመሳሳይ ሁለት ለዜሮ ተሸንፈዋል። ዛሬ ማብሻውን ከምድብ አንድ ሞንቴኔግሮ ከእንግላንድ፣ ኮሶቮ ከቡልጋሪያ፣ ከምድብ ሁለት ፖርቹጋል ከሰርቢያ፣ በምድብ ስምንት ቱርክ ከሞልዶቫ ፈረንሳይ ከአይስላንድ ይጫወታሉ ነገ ምሽት ምድብ አራት ምድብ ስድስትና ምድብ ሰባት ጨዋታዎችን ያካሂዳሉ አንድ ቢሊዮን የእንግሊዝ ፓውንድ የፈጀው ና ይጠናቀቃል ከተባለበት ጊዜ ስድስት ወር የዘገየው ቶትናም ሆትስፐር አዲሱ ስታዲየም ትላንት 30 ሺ ደጋፊዎች በተገኙበት በተደረገ የወዳጅነት ጨዋታ ተመርቋል 62062 ሰው የሚይዘው አዲሱ የቶትናም ስታዲየም በለንደን ከፍተኛ ቁጥር የሚይዝ የክለብ ሜዳ ሲሆን በፕሪምየር ሊጉ ደግሞ ከማንቸስተር ዩናይትድ ኦልትራፎርድ ስታዲየም ቀጥሎ ሁለተኛው ስታዲየም No የሜዳ ቴንስ በሚያሚ ኦፕን የሜዳ ቴንስ ሲሞና ሀለብ የዓለም ቁጥር አንድ ደረጃዋን ለማግኘት እየተንደረደረች ይመስላል። የ27 ዓመቷ ሀላብ ትናንት ባደረገችው ጨዋታ ተጋጣሚዋን ኦስካን በአስገራሚ ሁኔታ 7ለ7 7 ለ6 እና 6 ለ2 አሸንፋለች። ቀጣይ ተጋጣሚዋ የ38 ዓመቷ ቬኑስ ዊሊያም ትሆናለች። ሰሪና ዊሊያምስ በጉልበት ምክንያት በያዝነው ሳምንት ከሚያሚ ኦፕን የሜዳ ቴንስ ውድድር ለመውጣት መገደዷ የስፖርቱን ወዳጆች አሳዝኗል። በተመሳሳይ በወንዶች የነጠላ ሜዳ ቴኒስ ውድድር ኖቫክ ጃኮቪች ተጋጣሚውን ዲልቦርሲን ሁለት ለአንድ አሸንፎ ለቀጣዩ ዙር ኃላፊ ሲሆን፣ ጣሊያናዊው ፊግኒኒ በባቱስታ ሁለት ለዜሮ ተረቶ ከውድድሩ ውጭ ሆኗል። የሚያሚ ኦፕን የሜዳ ቴኒስ ውድድር በያዝነው ሳምንት መጨረሻ ይጠናቀቃል። ከሳምንቱ የስፖርት ዘገባ ጋር ሀና ደምሴ ነበርኩ። መልካም ሳምንት።